ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ ግንቦት 4 2012 ዓ ም ዝግጅታችን ጀመረ። ኢትዮጵያ አሁን ስልጣን ላይ ያለው መንግሥት ከመስከረም በኋላ የሚኖረውን እጣ ፈንታ የሚወስን የህገ መንግሥት ትርጉም ሂደት ጀምራለች። አንደኛው መንግሥት በአስቸኳይ ሁኔታ ውስጥ ሆኖ ምርጫ ማድረግ ያልቻለ እንደሆነ ምርጫ ማድረግ እስከሚችል ጊዜ ድረስ በስልጣን የሚቆይ ስለመሆኑ ካሉት ድንጋጌዎች፣ እንዲሁም ደግሞ ህገ መንግስቱ ላይ ከተቀመጡ የተለያዩ መርሆች የአርቃቂዎቹንም ሀሳብ ጨምሮ በዛ አግባብ ሊወስኑ ይችላል። በዚሁ ክርክርና ግእንትኖች ውስጥ የሰው ልጅ ህይወት፣ የሰው ልጅ ደህንነት አለ። እሱንም የማሰብ ኃላፊነትም ግዴታም አለባቸው። ህግ አዋቂዎች ያነጋግረናል። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ አብሮኛል። ቨርጂኒያ ከሚገኘው ከመኖሪያው ነው እያቀናበረ ያለው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። በኢትዮጵያ ባለፉት 24 ሰዓታት 2424 ሰዎች የላቦራቶሪ ምርመራ ተደርጎላቸው 11 ሰዎች ኮሮና ቫይረስ እንደተገኘባቸው ተገልጿል። ከ19 እስከ 47 የዕድሜ ክልል ያሉ ወንዶች መሆናቸውን የጤና ሚኒስቴር በፌስቡክ ገጹ አስታውቋል። ከእነዚህ ውስጥ ስምንቱ በአፋር ክልል ሰመራ ለይቶ ማቆያ አንድ ሰው ከትግራይ ክልል መቀሌ ለይቶ ማቆያ አንድ ሰው ደግሞ ከሶማሌ ክልል ጅግጅጋ ለይቶ ማቆያ እና ሌላ አንድ ሰው ከአማራ ክልል ሰሜን ሸዋ ዞን አጣዬ ከተማ ለይቶ መቆያ የሚገኙ መሆናቸው ተገልጿል። በአጠቃላይ በአሁኑ ሰዓት ቫይረሱ በምርመራ የታወቀላቸው ሰዎች ቁጥር 261 መድረሱ ነው። ስፔን ከሌላ ሀገር የኮሮና ቫይረስ እንዳይገባባት ለመከላከል ከውጭ የሚገቡ ተጓዦች ለሁለት ሳምንታት ራሳቸውን ለይተው እንዲሰነብቱ ልታደርግ ነው። ይህ ግዴታ ለጉብኝት የሚገቡትንም ከውጭ የሚመለሱ ዜጎቿንም እንደሚመለከት ነው የጤና ሚኒስቴሩ ያስታወቀው። ስራ ላይ የሚውለው ከፊታችን አርብ ጀምሮ ነው። በ14ቱ ቀናት ውስጥ መውጣት የሚችሉት ምግብ ለመግዛት ወይም ሐኪም ቤት ለመሄድ ብቻ መሆኑም ተጠቁሟል። ቻይናም በአገር ውስጥ የቫይረሱ መዛመት በከፍተኛ ደረጃ መቀነሱን ተከትሎ ተመሳሳይ መመሪያ ስራ ላይ ያውላለች። በዓለም ዙሪያ መንግስታት የቫይረሱን ስርጭት ለመቆጣጠር ስራ ላይ ያዋሏቸውን መመሪያዎች እየገመገሙ ናቸው። የደቡብ ኮሪያ ባለስልጣናት የቫይረሱ እንደገና መዛመት ስጋት አሳድሮባቸዋል። በቅርቡ በዋና ከተማዋ ሶል ቫይረሱ የተዛመተባቸው የምሽት ክበቦች የተገኙ ሰዎችን እየተከታተሉ ናቸው። መንግስታት በቫይረሱ ከተጠቁ ጋር ንክኪ ያላቸውን ሰዎች ተከታትሎ ማግኘትና መመርመርን ትልቅ ትኩረት ሰጥተው እየተንቀሳቀሱ ናቸው። በዩናይትድ ስቴትስም ትልቅ ትኩረት የተሰጠው ሲሆን የፕሬዝደንት ትረምፕ አስተዳደር እስካሁን ዘጠኝ ሚሊዮን የሚሆኑ ሰዎች ተመርምረዋል ብሏል። የምርመራ አቅሙን ለማሳደግም እየተሰራ እንደሆነ አመልክቷል። ሲንጋፖር የተዘጉ እንቅስቃሴዎችን የመክፈት ሂደት ጀምራለች። ዛሬ ነዋሪዎች ወደ ጸጉር ቆራጭ ቤት፣ ዳቦ ቤት፣ ልብስ ማጠቢያዎች ወዘተ እንዲሄዱ ተፈቅዷል። ህንድ ደግሞ ካለፈው መጋቢት ወዲህ ለመጀመሪያ ጊዜ አንዳንዱን የባቡር አገልግሎት ከፍታለች። ተሳፋሪዎች የሰውነት ሙቀታቸው መለካትና ማህበራዊ መራራቅን ማክበር ይኖርባቸዋል ተብሏል። ይህ በዚህ እንዳለ ሀገሮች የተገደቡ እንቅስቃሴዎቻቸውን እንደገና ከመክፈታቸው አስቀድሞ ወረርሽኙ በቁጥጥር ስር መዋሉን እንዲያረጋግጡ የዓለም የጤና ድርጅት ምክር እየሰጠ ነው። የደብሊውኤችኦ ዋና ዲሬክተር ዶክተር ቴድሮስ አድሃኖም ትናንትና በሰጡት ቃል ቫይረሱ እንደገና መዛመት ቢቀጥል የሚከታተሉበትና እርምጃ የሚወስዱበት የቅኝት ስርዓት ማዘጋጀት እንዳለባቸው አሳስበዋል። መዛመቱ ቢቀጥል የጤና ስርዓቶቻቸው መቋቋም መቻላቸውንም ማረጋገጥ ይኖርባቸዋል ብለዋል። ከዚህም በተጨማሪ በአሁኑ ጊዜ በዓለም ዙሪያ ጥናት እየተደረገባቸው ካሉ በርካታ የኮሮና ቫይረስ መከላከያ ክትባቶች ውስጥ እሳቸው አበይት ሲሉ የገለጿቸው ሰባት ወይም ስምንት ተስፋ የተደረገባቸው እንዳሉ አመልክተዋል። ከጥቂት ዓመታት በፊት የመከላከያ ክትባት ለሕዝብ ለማድረስ አመት ወይም አመት ከመንፈቅ መውሰዱ አይቀርም ተብሎ ይጠበቅ እንደነበረ ዶክተር ቴድሮስ አስታውሰዋል። አሁን ግን ባለፈው ሳምንት ቃል በተገባው የስምንት ቢሊዮን ዶላር ድጋፍ ሂደቱን ለማፋጠን ጥረት እየተደረገ መሆኑን ነው የገለጹት። የዩናይትድ ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ አሃዛዊ መረጃ እንደሚያመለክተው በዓለም ዙሪያ በአሁኑ ወቅት በኮሮና ቫይረስ የተጠቁት ሰዎች ቁጥር ከአራት ነጥብ ሁለት ሚሊዮን አልፈዋል። ከ286ሺህ በላይ ለህልፈት ተዳርገዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የግብር ክፍያና የገንዘብ ይዞታ ሰነዶች ይፋ እንዲደረጉ ሲጠየቅ ቆይቷል። ይህም በሚመለከት በሶስት የፍርድ ቤት ውሳኔዎች ላይ የቀረበውን ይግባኝ በተመለከተ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዛሬ ክርክሮችን ያዳምጣል። አዳነች ፍስሀዬ ዝርዝሩን ይዛለች። በርካታ የዩናይትድ ስቴትስ የተወካዮች ምክር ቤት ኮሚቴዎችና አንድ የኒውዮርክ ወረዳ ጠበቃ የፕሬዚደንት ትራምፕ የግብር ክፍያና የገንዘብ ይዞታ ሰነዶች ይፋ እንዲሆኑ የሚጠይቅ መጥሪያ ባለፈው ዓመት አቅርበዋል። ትራምፕ ታዲያ በመጥሪያው ላይ ይግባኝ ብለዋል። መጥሪያው የጠየቀው ማዛርስ በተባለው የገንዘብ ሂሳብ ኩባንያ እንዲሁም በጀርመኑ ዶች ባንክና በካፒታል ዋን ባንክ ያሉትን የፕሬዚደንት ትራምፕ የገንዘብ ይዞታ መረጃዎች ለማግኘት ነው። ትራምፕ በበኩላቸው የግላቸውና የኮርፖሬት የገንዘብ ይዞታቸው በግል ይዞታነት እንዲጠበቅ እንጂ ይፋ እንዲሆን አይፈልጉም። የግብር አከፋፈል ሰነዳቸውም እንዲታወቅ አይፈቅዱም። በዘልማድ ዩናይትድ ስቴትስ ውስጥ ለፕሬዝዳንትነት የሚወዳደሩ ሰዎች የግብር አከፋፈል ሰነዳቸውን ለሕዝብ ይፋ ያደርጋሉ። ይህ የሚደረገውም የግብር አከፋፈላቸው ጽዱ ይዘት ያለው መሆኑን ወይም አለመሆኑን እንዲታወቅ ሲባል ነው። አንድ ዝቅተኛ ፍርድ ቤት የሰጣቸው ውሳኔዎች የትራምፕን ፍላጎት የሚጻረሩ ቢሆኑም ፕሬዚደንት ትራምፕ ለጠቅላይ ፍርድ ቤት ይግባኝ በማለታቸው ሰነዶቹ እስካሁን ባለው ጊዜ በምስጢር እንደተያዙ ናቸው። ሰነዶቹ ይፋ እንዲሆኑ የተጠየቀበት ምክንያት በሁለት ነጥቦች ላይ ትኩረት ለማድረግ ሲባል መሆኑ ተገልጿል። አንደኛው በትራምፕ የባንክ ሂሳብ አሰራር ውስጥ ህገወጥ ተግባር ተፈጽሞ ከሆነ የምክር ቤት ኮሚቴዎች እንዲመረምሩት ነው። ሁለተኛ ደግሞ ከፕሬዚዳንቱ ጋር የፍቅር ግንኙነት ነበረን የሚሉ ሁለት ሴቶች በአደባባይ እንዳያወጡት ለማስቆም ሲባል በቀድሞው ጠበቃቸው ማይክል ኮን በኩል ለሁለቱ ሴቶች ተሰጠ የሚባለውን ገንዘብ በሚመለከት ፕሬዚደንት ትራምፕንና የንግድ ተቋማቸውን ለመመርመር ነው። ጠቅላይ ፍርድ ቤቱ የሚያዳምጠው ክርክር የተወካዮች ምክር ቤት ኮሚቴዎች የፕሬዚደንት ትራምፕ የግል ሰነዶች ይፋ እንዲሆኑ ለሶስተኛ አካሎች መጥሪያ የማቅረብ ህገ መንግስታዊ ስልጣን ይኖራቸው እንደሆነ የሚመረምር ነው ተብሏል። በኮሮና ቫይረስ መዛመት ምክንያት የጠቅላይ ፍርድ ቤቱ ዘጠኛ አባላት ክርክሩን የሚያዳምጡት በስልክ በኩል ነው። በመጪው ወር ብይን ይሰጡበታል ተብሎ ይጠበቃል። ከመንግስት ገንዘብ ሀምሳ ሚሊዮን ዶላር በላይ መዝብረዋል ተብለው የተከሰሱት የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዚደንት ፌሊክስ ትሸኬዲ ጽህፈት ቤት ዋና ሹም አልሰረኩም ሲሉ አስተባበሉ። በሙስና ወንጀል በሀገሪቱ የተከሰሱ ከፍተኛው የመንግስት ባለስልጣን መሆናቸው ነው። ቫይታል ካሜሬ ከታሰሩ አንድ ወር ገደማ ሆኗቸዋል። በዋስ ልለቀቅ ብለው አመልክተዋል። አቃቤ ሕግ ተከሳሹ በበላይነት ከሚመሩት የፕሬዚደንቱ የመኖሪያ ቤቶች ግንባታ መርሃ ግብር ከተመደበ ገንዘብ ላይ ሰርቀዋል ተብለው ነው የተከሰሱት። ጥፋተኛ ከተባሉ እስከ 20 ዓመት የሚደርስ የእስር ቅጣት ሊያስፈርድባቸው እንደሚችል ተመልክቷል። የሴኔጋል ፕሬዚደንት ማኪ ሳል በሀገሪቱ የኮሮና ቫይረስ ስርጭትን ለመቆጣጠር የተወሰዱ የተለያዩ ገደቦችን ከዛሬ ጀምሮ ማላላት እንደሚጀመር አስታውቀዋል። አብያተ ክርስቲያናትና መስጂዶች ይከፈታሉ ብለዋል። በሀገሪቱ ትናንትና የተመዘገቡት የአዲስ ተጠቂዎች ቁጥር ከእሁዱ በሰላሳ ከመቶ የበለጠ ሆኖ ተገኝቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ አመሰግናለሁ። ቆንጂት ለዘገባው ቨርጂኒያ ከሚገኘው ቤቷ ነው የዕለቱን ዋና ዋና ዜና ያሰማችን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ግንቦት 4 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በህዳሴ ግድብ ላይ ትናንት በተካሄደው በጠቅላይ ሚኒስትሩ የተመራ የከፍተኛ ደረጃ ስብሰባ ላይ ከውሃ መስኖና ኢነርጂ ሚኒስትሩ ከዶክተር ስለሺ በቀለ ጋር የጀመርነው ቃለ ምልልስ በዚህ ምሽት ይቀጥላል። የህዳሴ ግድብ በሰብ ነው ለህዝብ በገባነው ቃል መድረስ የሚችልበትን ሁኔታ የመገምገም ይህም እንግዲህ ግድቡን የመስራት ራሱ የሆነ ከዚህ አይነት የጤና ሁኔታ ጋር ተገናኝቶ የሚያድሩ የሚያሳድረው ተጽዕኖዎች አሉ። እነሱም እንደዚሁ ኢምፖርታንት ናቸው። ፖለቲካል ጉዳዮች አሉ። ከምርጫ ከመሳሰሉት ነገሮች ጋር ተያይዞ አንኳር የሆኑት ነገሮች እንደዛ ይታያሉ። ነገር ግን ከግድቡ የግንባታ ሁኔታና በተለይም ከታችኞቹ ሁለት ሀገሮች ጋር ያለውን የድርድሮ ሁኔታ የማየት ጉዳይን የበለጠ ትኩረት የተሰጠው ነገር በዚህ ስብሰባ ይመለሳሉ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ አሁን ስልጣን ላይ ያለው መንግሥት ከመስከረም በኋላ የሚኖረውን እጣፈንታ የሚወስን የሕገ መንግሥት ትርጉም ሂደት ጀምራለች። በሀገር ውስጥም ሆነ ውጭ የሚገኙ ኢትዮጵያውያን ባለሙያዎች ግብዓት ሊሆኑ የሚችሉ አስተያየቶችን እንዲያቀርቡ ሕዝቡም በተለይ ክፍት የሚሆነውን ሂደት እንዲከታተል ጉባኤው ጥሪ አቅርቧል። የአሜሪካ ድምፅ ያነጋገራቸው የሕግ ባለሙያዎችም የሂደቱ አሳታፊነት በጣም አስፈላጊ መሆኑን ተናግረዋል። እስክንድር ፍሬው ተጨማሪ አለው። ኮሮና ወረርሽኝ የኢትዮጵያን ፖለቲካ የጊዜ ሰሌዳ አፋልሷል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን ማካሄድ እንደማይችል ማሳወቁን ተከትሎም እነሆ መፍትሄ ፍለጋው ቀጥሏል። የምርጫ ጊዜ መፋለሱም አሁን ያለው መንግስት የአምስት ዓመት የስልጣን ጊዜውን ከሚያጠናቀቅበት ወቅት ጋር ተገጣጥሟል። እንደዚህ አይነት ሁኔታ ውስጥ ስላለ መንግስት ቀጣይ ዕጣ ፈንታ ህገ መንግስቱ በትክክል ምን መፍትሄ እንዳለው ግን በግልጽ አይታወቅም። የህዝብ ተወካዮች ምክር ቤት ህገ መንግስታዊ ትርጉም ይሰጥ ሲል ጉዳዩን ለፌዴሬሽን ምክር ቤት መርቷል። ለፌዴሬሽን ምክር ቤት የደረሰውን ጥያቄ መነሻ ያደረገው የህገ መንግስት ጉዳዮች አጣሪ ጉባኤ ደግሞ በፍጥነት ወደ ስራ መግባቱን አስታውቋል። ጥያቄው ከደረሰው ከሚያዝያ 28 2012 ጀምሮ ለጉዳዩ ልዩ ትኩረት በመስጠት እየተንቀሳቀሰ መሆኑን ነው አጣሪ ጉባኤው ያስታወቀው። ጉዳዩን ለመመርመር ሰፊ ጊዜ የሌለ መሆኑን እንደሚገነዘብ ያስታወሰው ጉባኤው፣ ይህም ሆኖ ግን ባለሙያዎችን ማሳተፍ ሂደቱን በህዝብ ዘንድ ተአማኒ እንደሚያደርገው እምነቱን አንጸባርቋል። የአሜሪካ ድምፅ ያነጋገራቸው አንዳንድ የህግ ባለሙያዎችም የተለያዩ ወገኖች ሀሳብ መደመጥ እንዳለበት ገልጸዋል። የህግ ባለሙያው አዲ ደቀቦ ይህንን አስተያየት ካንጸባረቁት የዘርፉ ባለሙያዎች አንዱ ናቸው። አንደኛው መንግስት በአስቸኳይ ሁኔታ ውስጥ ሆኖ ምርጫን ማድረግ ያልቻለ እንደሆነ ምርጫን ማድረግ እስከሚችል ጊዜ ድረስ በስልጣን የሚቆይ ስለመሆኑ ካሉት ቅድም ከጠቀስኳቸው ድንጋጌዎች እንዲሁም ደግሞ ህገ መንግስቱ ላይ ከተቀመጡ የተለያዩ መርሆች የአርቃቂዎቹንም ሀሳብ ጨምሮ በዛ አግባብ ሊወስኑ ይችላሉ። ሁለተኛው አማራጭ ደግሞ አምስት ዓመቱ ሲያልቅ የመንግስት በአስቸኳይ ሁኔታ ውስጥ ቢሆንም ምርጫ ማድረግ አለበት ብለው ውሳኔ ሊሰጡ ይችላሉ። ከሁለቱ አንዱ ነው የሚሆነው። ይህንን ሲያደርጉ ማድረግ ያለባቸው ነገር ያለ ይመስለኛል። እሱ ላይ ነው ሪፍሌክት ማድረግ የፈለግኩት። በተወሰነ መልኩ ከዚህ ቀደም በነበረው ሂደት የገለልተኝነት ጥያቄ ነበረባቸው ተቋሙ ላይ። የህገ መንግስት አጣሪ ጉባኤውን ለማስቀረት ሲሉ በተለይም ሀሳብ አለኝ የሚሉ በህገ መንግስት ላይ ጥናት ያደረጉ የህግ ባለሙያዎችን ጨምሮ ወይም ደግሞ ፖለቲካ ፓርቲዎችም ኢንተርስ ስላላቸው ማለት ነው ጉዳዩ ላይ መንግስት ያቀረበው ሀሳብ ህገ መንግስታዊ አይደለም የሚሉበትን ምክንያት ለህገ መንግስት አጣሪ ጉባኤ ማቅረብ ያለባቸው ይመስለኛል። ይሄንን አስመልክቶ በፈረንጆቹ ሀገር አሚከስ ኩሪ ይሉታል በላቲን ቋንቋው በእንግሊዝኛው ፍሬንድስ ኦፍ ዘ ኮርት ይሉታል። ማንኛውም ሀሳብ አለኝ የሚል ምሁራን በህገ መንግስት መተርጎም ሂደት ያንን ጉዳይ አስመልክቶ ያለውን ሀሳብ ጉዳዩን ለያዘው ተቋም ማቅረብ የሚችልበት ስነ ስርዓት ማለት ይሄንን አስመልክቶ እኛው ሄደን እኩ ተቀበሉ በምንልበት ጊዜ የሚቀበሉበት ስርዓት አይነት አይደለም ኢትዮጵያ ውስጥ ያለው። ነገር ግን የህገ መንግስት አጣሪ ጉባኤ ማቋቋሚ አዋጅ ላይ በግልጽ እንደሰፈረው ከማንኛውም ከመንግስታዊም ይሁን መንግስታዊ ካልሆኑ ከግለሰቦችም ጭምር ሀሳብን መሰብሰብ የሚችል ስለመሆኑ ይደነግጋል። ስለዚህ እቺን መነሻ አድርጎ ለገለልተኝነት ጥያቄም እንዳይነሳ ለህገ መንግስታዊ ስርዓት መጎልበትም ጭምር እንደ አንድ በጣም ጥሩ ፕሬስደንት ለእኛ ብቻ ሳይሆን ለሚመጣውም ጄኔሬሽን ለሌላውም ዓለም ጭምር ምሳሌ ሊሆን እንዲችል አድርጎ ማንኛውም ሰው ክፍት ቢያደርጉላቸውና ና ህገ መንግስታዊ አይደለም የሚሉበትን ምክንያት ሌሎች ሰዎችም እንዲያቀርቡ ቢደረግ ወይም ደግሞ ድርጅቱ ህገ መንግስታዊ ነው የሚሉበትን ምክንያት እንዲያቀርቡ ቢደረግ መልካም ይመስለኛል። ህገ መንግስት የመተርጎሙ ሂደት ምን ሊመስል እንደሚችል የጠቆሙት ደግሞ ሌላው የህግ ባለሙያ አቶ ኤርሚያስ የማነ ብርሃን ናቸው። አንድ አባላቶች አሉት ወቃቀሩ የህግን የፖለቲካን ታሳቢ የቴክኒክን ጉዳዮችን ታሳቢ ያደረጉ ናቸው የጤና ባለሙያዎችም ሊያማክሩ ይችላሉ የኢኮኖሚክ ባለሙያዎችም ሊያማክሩ ይችላሉ በዚሁ ክርክርና ግእንትኖች ውስጥ የሰው ልጅ ህይወት የሰው ልጅ ደህንነት አለ እሱንም የማሰብ ሀላፊነትም ግዴታም አለባቸው በዚህ ሂደት ውስጥም ማለት እና የህገ መንግስት አጣሪ ጉባኤ እንደውም ካየኸው ምዕራፉ የት ነው ያለው ያለበት ምዕራፍ ስለ ፍርድ ቤት በሚደነግገው ድንጋጌ ነው። እንግዲህ ህገ መንግስታዊ ፍርድ ቤት ለማውጣት ያሰቡ ይመስለን ነበር። በኋላ ላይ ያው ፖለቲካዊ ተማመዝኑ ወደ አማካሪነት የቀየሩት ነው የሚመስለው እና የፍርድ ቤቶች ስልጣንና ኃላፊነትን በሚደነግገው ምዕራፍ ውስጥ ነው ያለው። ፍርድ ክርክር፣ ሙግት እንዴት ይመራል? እንዴት ይካሄዳል? አንዱን ወገን ብቻ አታዳምጥም። ግራና ቀይ ተከራክሮ አይቶ ማከራከር ግዴታ። ተከራካሪ ወገኖች ኤክስና ዋይ ተሰይመው አይደለም። አጠቃላይ አሁን ይሄ ፖለቲካዊ መፍትሄ የሚባለው የቀረቡበት ሀሳብ አለ፣ አውዶ አለ፣ ይህ እንዲሸራሸር የተፈቀደበት አለ እኛም እዚህ የምንሰጣቸው ሀሳቦች አሉ። ሌሎች ሀገሮች ተሞክሮዎች አሉ። ህገ መንግስቱ ቅድም ያልኩ አላማው አለ፣ የተለያዩ አንቀጾች አሉ። እነዚህን ሁሉ ታሳቢ አድርገው በመመርመር በመፈተሽ ተራማጅ የሆነ ቃለ ጉባኤም ካለ እሱም መሰረት አድርገው ኋላቀርም ከሆነ ግዴታ በየመጠርነፍ ግዴታ የለባቸው ለመረዳት ያህል ነው። ያላቸው እንግዲህ ቅድም ባልኩ መሰረት እነዚህን አይተው ነው የሚወስኑት። ካየኸው ደግሞ የሚመሩት ማን ናቸው ካልክ፣ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት ናቸው የሚመሩት። ስለዚህ ሞስት ላይክሊ ሙሉ በሙሉ የፍርድ ቤትን ሂደት ይከተላል ባንልም የመመርመር የመጠየቅ ማስረጃዎችን የማምጣት ፍሬ ነገሮችን የመለየት መፍትሄዎችን ያመጣሉ ብለን ነው የምናስበው። ክርክር ማለት ይሄ ነው ባይዘ አከራካሪ ጉዳይ ሲከሰት መፍትሄው የማይታወቅ ፕሮግራም ያልሆነ ማለት ነው። ጁሪስፕሩደንሱን የህገ መንግስታዊነትን ለማጽናት መሰረት ይጥላል የምንለው ለዚህም ነው። የህገ መንግስት አጣሪ ጉባኤ ትናንት ባወጣው መግለጫ በሀገር ውስጥም ሆነ በውጭ ያሉ የህግ ባለሙያዎች በቀረበው ጥያቄ ዙሪያ ለአጣሪ ጉባኤው ግብአት ሊሆኑ የሚችሉ የሙያ አስተያየቶችን በጽሁፍ እንዲያቀርቡ ጥሪ አቅርቧል። ሙያዊ አስተያየት ለማቅረብ ብቁ የሚያደርጉ መስፈርቶችንም ይፋ አድርጓል። በጉባኤው የሚለዩ ውስን ቁጥር ያላቸው የህግ ባለሙያዎች በተያዙ ጭብጦች ዙሪያ ሀሳብ የሚያቀርቡበት ለህዝብ ይፋ የሚሆን መድረክ የፊታችን ቅዳሜና ሰኞ እንደሚዘጋጅም ጉባኤው አመልክቷል። ህዝቡም ሂደቱን እንዲከታተል ጥሪ አቅርቧል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ እስክንድርን ለዘገባው። የትንታኔው መጽሔት ይቀጥላል። የኢትዮጵያ ጤና ሚኒስቴር ዛሬ ይፋ ባደረገው መረጃ ኢትዮጵያ ውስጥ አስራ አንድ ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸው መረጋገጡን አስታውቋል። የበዙት የሚገኙት በአፋር አካባቢ መሆኑም ታውቋል። በአማራ ክልል ምስራቃዊ አካባቢ ደግሞ ለቫይረሱ የተጋለጠ ሁለተኛ ሰው ሰሜን ሸዋ ውስጥ ተገኝቷል። ዛሬ የታወቁት ሁሉም ግለሰቦች ከጅቡቲ ጋር የተያያዘ የጉዞ ታሪክ እንዳላቸውም ተገልጿል። መስፍን አራጌ ዝርዝሩን ይዟል። ዛሬ ጤና ሚኒስቴር ይፋ ባደረገው መግለጫ የኮቪድ-19 ቫይረስ ከተገኘባቸው 11 ሰዎች አብዛኞቹ ከአፋር ክልል ናቸው። ከ15 እስከ 40ዎቹ አጋማሽ የዕድሜ ክልል የሚገኙት ስምንት ሰዎች ከጅቡቲ በአስገዳጅ ሁኔታ ተመልሰው በሰመራ ዩኒቨርሲቲ ለይቶ ማቆያ ውስጥ የቆዩ ናቸው። የአፋር ጤና ቢሮ ኃላፊ ዶክተር ፈረጅ ረቢሳ እንግዲህ ዛሬ የተገኙት በራሳችን ክልል የአሜሪካ ድምጽ ሬዲዮ በቅርቡ ከእርስዎ ጋር ባደረገው ውይይት በተለይ በድንበር አካባቢ የሚስተዋለውን ችግር ከመፍታት አኳያ ጥረት መደረግ እንዳለበት አቅጣጫና ጥቆማ ሰጥተው ነበር። በአሁኑ ሰዓት ምን ይመስላል? ያ የሰጡት ጥቆማና አቅጣጫ እንደተወያየ ነው ነው ያለው ያው ስራው ግን በነበረበት ነው የቀጠለው። ድንበር አካባቢ ለተወሰነ ጊዜ እናቆያቸዋለን። በሰብሰብ ሲሉ ኢንፌክሽን ሪስኩም ለመቀነስ ወደ ሰመራ ዩኒቨርሲቲ የለይቶ ማቆያ ነው አጓጉዘን እዚህ አስፈላጊውን ምርመራ፣ የሙቀት መለካት፣ እንደዚሁም የጤና ትምህርት የሰጠን ቆይተን ጊዜያቸው ሲጨርሱ ከተገኘባቸው ወደ ሕክምና መስጫ ተቋማችን ነው የምንወስዳቸው። ከሌለባቸው ደግሞ ወደየክልላቸውን ልክ ያዘጋጀነው ሰርቲፊኬት አለ። ያንን ሰርቲፊኬት ሰጠን ነው የምንሸኛቸው። የክልሉ መንግስት በድንበር አካባቢ በህገ ወጥ መንገድ ወደ ሀገር ቤት የሚገቡ ና ከሀገር ቤት የሚወጡ ሰዎች እንዳይኖሩ አስፈላጊውን ክትትል ቢያደርግም ከጅቡቲ በአስገዳጅ መንገድ እንዲመለሱ የሚደረጉ ኢትዮጵያኖች ጉዳይ እንዳሳሰባ ቸው በርካታ የህብረተሰብ ክፍሎች አስተያየት ሲሰጡ ቆይተዋል። ቢሮ ኃላፊው ቫይረሱ እንዳለባቸው ማረጋገጫ የተገኘባቸው ግለሰቦች በሽታውን እንዳያስተላልፉ በጥንቃቄ ይጓጓዛሉ፣ በጥንቃቄ በማረፊያ ቦታቸው ይቆያሉ ነው ያሉት። እኛ ጋር አንድ ክፍል ለአንድ ሰው ነው ዩኒቨርሲቲ ውስጥ ያለው ማለት። ስለዚህ እዛም ጤና ባለሙያዎች ብቻ ሳይሆኑ የፀጥታ አካል አለ። ሰዎችን መነካከት ሁኔታ ነቅተው የሚጠብቁ ናቸው። ስለዚህ መጀመሪያ ከዛ ከነበሩበት ሀገር የመጡት ካልሆነ በስተቀር ሲጓጓዙ አስፈላጊ ጥንቃቄ ይደረጋል። ማስክና ግላብ እንደዚሁም ሳኒታይዘር ተጠቅምትን ተደርጎላቸው ስለሆነ የሚመጡት መኪናውም በአምሳ ፐርሰንት ከሚጽ ስለሆነ ተጭኖ የሚመጡት ብዙ የለም። በተያዘ ዜና በምስራቃዊ የአማራ አካባቢዎች በአራት ቀን ልዩነት ሁለተኛው በቫይረሱ የተያዘ ሰው በሰሜን ሸዋ ዞን ተገኝቷል። በወጣትነት የእድሜ ክልል ውስጥ ይገኛል ተብሎ የሚገመተው ግለሰብ የጅቡቲ መንግስት በአስገዳጅ መንገድ ወደ አገራቸው ከመለሳቸው ሰዎች ውስጥ አንዱ እንደሆነ ነው የተነገረው። የሰሜን ሸዋ ዞን ጤና መምሪያ ኃላፊ አቶ ጥበቡ አበራ፣ ከጅቡቲ ነው የመጣው። በዛ መቶ እና አባየ ወረዳ ላይ ወደ አስራ ስድስት ቀን ቆይቷል። በተለይ ሰሜን ሸዋን ካፋር በሚያገናኙና ህገ ወጥ የሰዎች ዝውውር ይፈጸምባቸዋል ተብሎ በሚገመቱ አካባቢዎች የግንዛቤ ማስጨበጫ ትምህርቶች እንደሚሰጡና ቦታው ላይ ጥብቅ ክትትል እየተደረገ መሆኑን ጠቅሰዋል።

በትግራይና በሶማሌ ክልል ላይ ለይቶ ማቆያ ውስጥ የሚገኙ መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን። የሰላም ሚኒስትር ደኤታ ወይዘሮ ፍሬዓለም ሽባባው ሶማሌ ክልልንና የድንበር አካባቢዎችን ጎብኝተዋል። በክልሉ ተጨማሪ ለይቶ ማቆያ እንዲዘጋጅ ጥያቄ የቀረበ ሲሆን እስካሁን ለኮሮና ቫይረስ የተጋለጡት ሀያ ሁለቱም ሰዎች በለይቶ ማቆያ ውስጥ ያሉ መሆናቸው ተገልጿል። የድንበር ጥበቃ እንዲጠናከርም ተጠይቋል። አዲስ ቸኮል ተጨማሪ አለው። ከአዲስ አበባ ቀጥሎ በርካታ የኮሮና ቫይረስ የሚገኝበትን የሶማሌ ክልልን በፌዴራል የሰላም ሚኒስቴር ዴታ ወይዘሮ ፍሬ አለም ሸባባ የተመራ የፌዴራል አመራሮች ጎብኝተውታል። እስከ ዛሬ ሁለት ድረስ በሶማሌ ክልል 22 ግለሰቦች የኮሮና ቫይረስ የተገኘባቸው ሲሆን ሁሉም ካጎራባቸው ሀገራት የመጡ ናቸው። ከሶማሌ ክልል ጋር የሚጎራበዙት ሀገራት ማለትም ሶማሊያ 189፣ ጅቡቲ 1227፣ ኬንያ ደግሞ 700 ሰዎች እስከዛሬ ሁለት ድረስ የኮሮና ቫይረስ ተገኝቶባቸዋል። ይህንን ግምት ውስጥ በማስገባት የፌዴራል መንግስት አዲስ አበባ ላይ የነበረው ትኩረትን ወደ ድንበር አካባቢዎች ማስፋቱን የክልሉ ጤና ቢሮ ይገልጻል። ድንበር አካባቢ የነበረው የኮሮና ስጋት ለመቀነስ ተጨማሪ ለይቶ ማቆያዎች ሊቋቋሙ በሚችሉበት ሁኔታ ላይ ውይይት መደረጉንና የድንበር አካባቢዎች ላይ ሊደረግ የሚገባው ጥበቃ ይበልጥ መጠናከር እንዳለበት መስማማታቸውን የክልሉ የኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አህመድ ገልጸዋል። ድንበር ጉብኝተዋል። የድንበር ላይ ያሉትን ችግሮች አይተዋል። ሰው የሚገባበት እንደዛም ሆኖ ከተማው ውጫሌ ለምሳሌ የኢትዮጵያ ውጫሌና የሶማሊያ ውጫሌ አለች። ድንበራቸው ያው የተለየ ድንበን ሰው አንድ አይነት ነው። ያ በጣም ችግር ሆኗል። እሱን እሱን ተመለከቱ። አጠቃላይ ሁኔታውን ነው ያዩት። ውይይት ተደርጎ ነበረ በዛ ዙሪያ የመከላከያ ሰራዊት ደግሞ ለሀገሩ ልዩ ፖሊስ ድጋፍ እንዲሰጥ እና ድንበር አካባቢ ላይ ከውጫሌ በስተቀር ሌላው ድንበር የሚደረገው በሶማሌ ክልል ልዩ ኃይል ነው። ያ ደግሞ በቂ አይደለም ለመቆጣጠር ለመቆጣጠር የሚገባው ሰው ወደ ኳራንቲን ለመውሰድ ሎጂስቲክ ችግር ሊኖር ይችላል። በዚህ በዚህ ዙሪያ ድጋፍ እንዲሰጡን ውይይት አድርገን ነበር። የሶማሌ ክልል በለይቱ ማቆያ ያሉ ኢትዮጵያውያንን በመንከባከብ ረገድ የሚያስፈልጉ ወጪዎችን ክልሉ እየሸፈነ እንደሆነና ይህም የሚፈጥረውን ጫና ለመቀነስ የፌዴራል መንግስት ድጋፍ እንዲያደርግ መጠየቃቸውንም ወይዘሮ ሂቡ አክለዋል። በክልሉ እስካሁን ከለይቱ ማቆያ ውጪ የኮሮና ቫይረስ ያለበት ሰው አለመገኘቱን የሚገልጹት የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ መሀመድ፣ ሆኖም በጅጅጋ ዩኒቨርሲቲ ለይቶ ማቆያ የሚገኙ የኮሮና ቫይረስ ያለባቸው ሰዎች ቁጥር መብዛት፣ በዩኒቨርሲቲ ውስጥም ስርጭቱ ሊኖር የሚችልበት እድል መኖሩን ሊያመላከት እንደሚችል ነው የሚገልጹት። እንዳይከሰት እየሞከረ ነው፣ ግን ሰዎችም ተባባሪ ስላልሆኑ፣ ያው ፋሲሊቲውም ለዛ የተሰራ ስላልሆነ፣ ያው አስቸጋሪ ነው ምክንያቱም ሽንት ቤት የጋራ ነው የሚጠቀሙት። አንዳንድ ቦታ ላይ የቤት እጥረት ሲኖርብን ለሁለት ነው ምናስገባው። ግን ሰውን በማስተማር ሞብላይዝ በማድረግ ራሳቸው ጥንቃቄ እንዲያደርጉ፣ አንድ ቦታ ከመሰባሰብ እንዲቆጠቡ፣ ከክላስ ክላስ መዟዟሩን እንዲያቆሙ፣ እዛ እየሰራን ያለው ስራ አለ። ግን ክፍተቶችም አሉ ብለን የገመገምንበት ሁኔታ ነው ያለው። የጅጅጋ ዩኒቨርሲቲ ለይቶ ማቆያ በቂ እንዳልሆነና ተጨማሪ ለይቶ ማቆያ ሊጨመር እንደሚገባ ከፌዴራል አመራሮች ጋር ተደርጎ በነበረ ውይይት መነሳቱን ዶክተሩ አስታውሰዋል። ዶክተር ዩሱፍ አጎራባች ሀገራት ላይ ያለው ከፍተኛ የሆነ የኮሮና ቫይረስ ስርጭት ወደ ሶማሌ ክልልም እንዳይዛምት እየ ሰሩ እየሰሩ መሆናቸውን የሚገልጹት አጠቃላይ የምርመራ አቅማችንን ለመጀመር ሌሎች አካባቢ ሀረማ የሚሆ አዲስ አበባ እየተጠቀም እንዳያለው ግን ዋናው ሰውን ማስተማር ነው የሚሆነው ያው ማሴት እየሄድነበት ነው ያለው ቤት ለቤት ዝግጅት አልቋል ወደ ሌሎች ከተማዎች ደግሞ ጀምረናል ቀብሪ ዳህር ጎዲይ በጋህቦር ቀብሪ በያህና ቦቻ ላይ ተጀምሯል ሌሎች ነ ቦርደር ያሉት ከተማዎችም ላይ ለመጀመር ወልሞስክ ነው ዝግጅት እየጨረስ ና ያለው አሁን ደግሞ የኢድ ጊዜ በመሆኑ ያው ከአንድ ከስር ቀን በኋላ የኢድ ባህል ይኖራል ለዛ ጊዜ የሚሆን ምን ግርግር ስለሚበዛ ያለ ምትንግግ እንዲያብርግና ሞቢላይዜሽኑን በዛ መሰረት ጀምረናል። የጥርታ ሀይሉም የማስፈፈቻቸው እንዲጀምር ህብረተሰቡ በዛ መንገድ እንዲተባበር እያደረግን ያለ በኢትዮጵያ እስካሁን ሁለት መቶ ስልሳ አንድ ሰዎች የኮሮና ቫይረስ እንደ ተገኘባቸው ና ከነኚህም መካከል አንድ መቶ አርባ ስምንቱ አሁንም በለይቱ ማቆያ እንደሚገኙ የጤና ሚኒስቴር ዛሬ ይፋ ያደረገው መረጃ ያመለክታል። የፌዴራል መንግስት የኮሮና ቫይረስ ወረርሽኝን ስርጭት ለመከላከል ከአስፈላጊ ግባቶች ወጪ ና ገቢ ንግድ በስተቀር ድንበር ዘለል የሰዎች እንቅስቃሴ እንዳይኖር ከልክሏል። ሆኖም ከአጎራባች ከሌሎች ሀገራት ጋር ከ1400 ኪሎ ሜትር በላይ ድንበር የሚጋራው የሶማሌ ክልል ባለው ውሱን የጸጥታ ኃይል በዋናነት አርብቶ አደር የሆኑ የክልሉ ነዋሪዎች ድንበር ዘለል እንቅስቃሴ ለመቆጣጠር የአቅም ውስንነት እንዳለበት ከዚህ በፊትም ሲገልጽ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባው ወደ ተከታዩ የመጽሄት ርዕስ እንለፍ። ሶማሊያዋ በርዳላይ ከተማ የሚገኘው የኢትዮጵያ ጦር ባለፈው ሳምንት የሕክምና ቁሳቁስ የጫነ አንድ የኬንያ አይሮፕላን አየር ላይ እንዳለ መጥቶ መጣሉን የተለያዩ ምንጮች ለአሜሪካ ድምጽ ገልጸዋል። አይሮፕላኑ ውስጥ የነበሩ ስድስት ሰዎች በአደጋው መሞታቸው ተነግሯል። የሶማሌኛ አገልግሎት ባልደረባችን ሀሩን ማሩፍ ያጠናቀረውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ንገቱ የተከሰተው ከምድር ወደ ሰማይ የሚወነጨፍ የአየር መቃወሚያ ሚሳይል የተጠመደበት ወታደራዊ ተሽከርካሪ ከአውሮፕላኑ ማኮብኮቢያ ስፍራ ስለነበር ሊያርፍ የነበረው አውሮፕላን ማረፉን ትቶ ተመልሶ ከሄደ በኋላ ነው። ባለስልጣናቱ እንዳስረዱት አውሮፕላኑ ቆይቶ አውሮፕላኑ ቆይቶ በወታደራዊ ተሽከርካሪ ላይ በርሮ ለሁለተኛ ጊዜ ለማረፍ ሞክሮም ነበረ። ከዚያ በኋላ ነው እንደ አይንማኞች እና እንደ ሶማሊያ ባለስልጣናት ምስክርነት የአየር መቃወሚያ ሚሳኤሉን የሚያንቀሳቅሰው የኢትዮጵያ ወታደር በተደጋጋሚ ተኩሶ አውሮፕላኑን የመታው። አውሮፕላኑ የጫነውን የሕክምና ቁሳቁስ ለመረከብ ከማረፊያው ሆነው ይጠባበቁ ከነበሩ ሰዎች ውስጥ የከተማይቱ የማህበራዊ ጉዳዮች ኃላፊ ወይዶ አሊ ሐሰን አንዱ ናቸው። አውሮፕላኑ ሊያርፍ ከነበረበት ስፍራ ከባድ መሳሪያ የተጠመደበት ተሽከርካሪ ቆሞ ነበር። አውሮፕላኑ ሊያርፍ ዝቅ በሚልበት ወቅት ከተሽከርካሪው ጋር እንዳይጋጭ ስንልም ዘግተን ነበር ይላሉ ወይዶ አሊ ሐሰን። አውሮፕላኑ ማረፉን ትቶ ተመልሶ መብረር በጀመረ ጥቂት ሰከንዶች ውስጥ ታዲያ የአካባቢው ሰው ቴክኒካል በሚል ስም ከሚጠራው ወታደራዊ ተሽከርካሪ ላይ በርካታ ተወንጫፊ ሚሳይሎች ተተኮሱ። ብዙም ሳይቆይ አውሮፕላኑ በሳት ሲጋይና ከማረፊያው አቅራቢያ ሲከሰከስ ተመለከትን ብለዋል ወይዶ አሊ ሐሰን። የከተማይቱ የማኅበራዊ ጉዳዮች ኃላፊው የሰጡትን ቃል ትክክለኝነት ለደህንነታቸው ሲሉ ስማቸው እንዳይገለጥ የጠየቁ፣ አንድ የግዛቲቱ ባለሥልጣን እና ሌላ የአቪዬሽን ባለሥልጣንም አረጋግጠዋል። መምጣቱን የማያውቁት አውሮፕላን ሲያንዣብብ ከወታደሮቹ ዘንድ ስጋት ፈጥሮ ነበር ያሉት ደግሞ ለኢትዮጵያ ቅርበት ያላቸው ምንጮች ናቸው። የአደጋውን መንስኤ ሲያብራሩ ሚሳይሉን የተኮሰው ወታደርም ወደዚያ ከመጣ ገና 20 ቀናት ብቻ መቆየቱን ጨምረው አስረድተዋል። የሶማሊያ የኬንያና የኢትዮጵያ መርማሪዎች ያሉበት ቡድን ምርመራ መጀመሩም ተገልጧል። ቡድኑ አደጋው ወደ ደረሰበት ስፍራ በመሄድ ሁኔታውን እንደሚያጣራ፣ ንብረትነቱ የኬንያው አፍሪካን ኤክስፕሬስ ኩባንያ ከሆነው ኢ 120 አውሮፕላን የአደጋ ጊዜ ድምፅ መቅረጫ መሳሪያ ከስፍራው መኖሩን የአካባቢው ባለስልጣናት አረጋግጠዋል። እርሱን ከእጅ ማስገባት ጨምሮ አስፈላጊውን ምርመራ እንደሚያካሄድም ተነግሯል። ስፍራው መርማሪ ቡድኑ እስከሚደርስ ለጊዜው ማንም ሰው እንዳይገባ ተደርጎ መታጠሩም ተገልጧል። ሶማሊያ በኮሮና ቫይረስ ወረርሽኝ ሳቢያ ዓለም አቀፍና የሀገር ውስጥ በረራዎችን ብታግድም የሕክምና ቁሳቁሶችን የጫነውና አንድ መንግስታዊ ያልሆነ የረድኤት ድርጅት የተከራየው አውሮፕላን ግን የአንድ ቀን የማረፍ ፍቃድ ተሰጥቶት እንደነበር ታውቋል። ይህ በእንዲህ እንዳለ አውሮፕላኑን ተኩሶ የጣለው ወታደር በሶማሊያ በተሰማራው የአፍሪካ የሰላም አስከባሪ ኃይል አሚሶም ስር ከታቀፉ የኢትዮጵያ ወታደሮች ውስጥ ያለመሆኑን አሚሶምን ጨምሮ ሌሎች በርካታ ምንጮች ገልጠዋል። ቁጥራቸው አራት ሺህ የሚሆኑ ወታደሮቿ በአሚሶም ስር በሶማሊያ የሰላም ማስከበር ስራ ያሰማራችው ኢትዮጵያ፣ ከአሚሶም ውጭ የሚንቀሳቀሱ ወታደሮቿ ቁጥር ግን ከዚያም የሚበልጥ መሆኑ ተዘግቧል። ወታደሮቹ በሁለቱ ሀገሮች ሶማሊያና ኢትዮጵያ የትብብር ስምምነት መሰረት የሚንቀሳቀሱ መሆናቸው ቢገለጥም ከአሚሶም ውጭ ያሉ የኢትዮጵያ ወታደሮች ከዚያ መኖር ሕጋዊነት ግን የተቃዋሚው የብሔራዊ ፓርቲዎች መድረክ መሪ የቀድሞ የአገሪቱ ፕሬዚዳንት ሸሪፍ ሼክ አህመድን ጨምሮ ከአንዳንድ ቡድኖች ዘንድ ውዝግብ አስነስቷል። ይህ በእንዲህ እንዳለም የአደጋውን መንስኤ ለማጣራትና ወደፊትም መሰል አደጋ እንዳይገጥም ለማድረግ በመካሄድ ላይ ያለውን ምርመራ ውጤት በመጠባበቅ ላይ መሆኑን የሶማሌ መንግስት አስታውቋል። አመሰግናለሁ አሉላ። የተከበራችሁ አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ አለን በማህበራዊ መገናኛም በፌስቡክ በትዊተር በዩቱብ በኢንስታግራም ቪኦኤ አምሃሪክ ብላችሁ ተከተሉን ታገኙናላችሁ ሀሳቦቻችሁን አንሸራሽሩ ዝግጅቶቻችንን ሁሉ አገኙ ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ኤችኦአርኤን ዳት ኤምኦቢአይ ላይ ታገኛላችሁ። እንዲሁም አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማዳመጥ ትችላላችሁ። መሳተፍም ትችላላችሁ። አስተያየቶቻችሁን መላክ ብትፈልጉ ለእኛ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ብላችሁ ጻፉልን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጅ ይታየ፣ ዋና አዘጋጅ ትዝታ ብላቸው። እኔም እያስተናገድኳችሁ ያለሁት ሰሎሞን አባተ ከየቤታችን እየሰራን ከመላ ባልደረቦቻችን ጋር ከእናንተው ጋር ነን። አብራችሁን ቆዩ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ልታገኙን ትችላላችሁ። ወደ ተከታዩ ዝግጅት ላሸጋግራችሁ አሁን በህዳሴ ግድብ ላይ ትናንት በተካሄደው በጠቅላይ ሚኒስትሩ የተመራ የከፍተኛ ደረጃ ስብሰባ ላይ ከውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ጋር የጀመርነው ቃለ ምልልስ ይቀጥላል። እንግዲህ ግብፅ ለዓለሙ የጸጥታ ምክር ቤት አቤት ብላለች። የዋሽንግተኑ ድርድር ፈረሰ ማለት ነው። ሚኒስትር ስለሺ ይመልሳሉ። እንግዲህ ከግብፅ ኮንቴክስት ብዙ ማለት አይቻልም። ከኛ የዋሽንግተን ድርድር በወቅቱ የፌብራሪ መጨረሻ ላይ ተይዞ የነበረው ስብሰባው ትንሽ ይቆይ፣ የአፍሪካን ዩኒየን ሚቲንግም አለን። የእኛም ናሽናል ስቴክሆልደር ኮንሱልቴሽን ወይም የሀገር ውስጥ ውይይትና ዝግጅት አጠናቀም ሀገሮቹ ሶስቱ ሀገሮች መጽሐፍ የሚገባቸውን ሰውን አግርመንት የእኛም ቨርዥን መጨረሻውን ይዘን መጣለን። ከምግን ይሁን ኮንቴክስት ነው ስብሰባው እንዲራዘ መጠየቅ ነው። ነገር ግን ቀደም ብሎ አሜሪካኖች በያዙ ተቋም አግርመንት ፈልካለን ብለው ስለነበር ያም ተገቢ እንዳልሆነ ባይልኩም ጥያቄ በደብዳቤ ገልጸን ነበር። የሆነ ሆኖ ልከዋል። እንግዲህ ዋሽንግተን ፕሮሰስ እዛ ላይ ነው የቆመው በእኛ በኩል። በኋላ ሱዳንና ግብፅ አንድ ጊዜ ሄደዋል። ቢሄዱም ለሶስት አልተገናኙም። ባይላተራሌ ከመስሪያ ቤቱ ከትሬጀሪ መስሪያ ቤት ጋር ተገናኝተው በትሬጀሪ በኩል ሁላችንም ያየነውን ስቴትመንት ተጽፏል። ያን ስቴትመንትም በወቅቱ ኢትዮጵያ እንደማትስማማበት ገልጻለች። እና ለጊዜው ነው የቆመው ይሄ የዋሽንግተን ነገር ወይስ እስከ ወዲያኛው አበቃችሁ ወደዛ አትመለሱም? እንደገና አሁን ባለበት ኮንዲሽን ሊቀጥል አይችልም። የሰጡት ስቴትመንቶች ለኢትዮጵያ የኢትዮጵያን ጥቅም የሚጎዱ በመሆናቸው ያን ይዞ ወይም የተጻፈውን ነገር ለመፈረም ዋሽንግተን የሚያስጌድ ነገር የለም። ዶክመንቱ በትክክል ተከፍቶ በደንብ ሁሉንም ሊያስማሙ በሚችል መልኩ መዘጋጀት አለበት። ይሁም ደግሞ በሀገሮቹ ከዛ በመለስ የማንስማማም ከሆነ በዛ የተለያዩ ሴናሪዎች አሉ። ለምሳሌ አሁን በአለው የበሽታ ወረርሽኝ ምክንያት መገናኘት ስለማንችል የሚቀጥሉት ሁለት ዓመታት ሊጠቅሙ የሚችሉ የሙሌት ስርዓቶች ኢትዮጵያ አዘጋጅታ እነሱን ቀደም ብሎ ተወያይተውበት የሚያውቁት ዶክመንት አለ። እንግዲህ ኢንተርሚዲየት ወይም የመጀመሪያ አማራጩ ያንን ማቅረብ እና በዛ ላይ ጊዜያዊ ስምምነት መፈራረብ ነው። ከዛ በኋላ በቀሪው የሙሌት ወቅት ላይ የሚኖረውን የአሞላል ሂደት እና የየዓመቱ የውሃ አለቃቀቅ ሂደት ደግሞ በዛው መልክ ከዛ በኋላ ሊደረስበት የሚችለው ምንም የሚያጣላ ሴኩሪቲ ካውንስል የሚያስጌጥ ነጥብ የለም። የሚል ነው የሚያውቁ። ሌላው ክቡር ሚኒስትር በዚህ ቅድም ባነሱት በኮቪድ አስራ ዘጠኝም ምክንያት እና በሌሎችም ጉዳዮች ሊሆን ይችላል አሜሪካ አሁን ያላት ለኢትዮጵያ አመለካከት፣ አስተሳሰብ በጣም ወዳጃዊ ይመስላል በጣም የቀረበ ይመስላል። ቀደም ሲል የውጭ ጉዳይ ሚኒስትሩ ደውለው የኢትዮጵያን የውጭ ጉዳይ ሚኒስትር አነጋግረዋል። ጠቅላይ ሚኒስትሩንም አነጋግረዋል። እንደገና የዩናይትድ ስቴትስ ፕሬዚደንቱ ራሳቸውም ደውለው አነጋግረዋቸዋል፣ ጠቅላይ ሚኒስትሩን እና በዚህ ሁኔታ ውስጥ አባይ እና የህዳሴ ግድብ ጉዳይ የተነሳበት አጋጣሚ አለ። አሜሪካ ምናልባት ሀሳቧን የመቀየር ሁኔታ ይኖር ይሆን? እርስዎ ከአቻዎች ጋር ዋሽንግተን ካሉት የተገናኙበት አጋጣሚ አለ? በእርግጥ እነህ ውይይቶች እና ድጋፎች እየተደረጉ ነው ያሉት፣ በተለያዩ ሀገሮች ከአሜሪካ ጭምር በዚህ በኮቪድ ነው። ነገር ግን ውይይቱ ላይ ስላልነበርኩ በዕለቱ ከሁለቱ መሪዎች ናቸው ማለት እና ዛቴም ከሱ እንዳደረጉ አላ ግን ግን ፖዘቲቭ ነገር እንዳለ ነው ማለው። እርስዎ የተገናኙበት ሁኔታ የለም ዋሽንግተን ካሉት ባለስልጣናት ጋር አሁን ከዋሽንግተን የድርድር መጨረሻ ጉዞ በኋላ የተገናኙበት መንገድ የለም። ግብፃውያን ውስጥ ከዛ ወዲህ እንደው በተናጠልም ቢሆን በይፋ ድርድር ሳይሆን እንደ ውስጡ ውስጡንም ቢሆን በዚህ ጉዳይ ላይ የመነጋገር ሀሳብ አንጸባርቀው ያውቃሉ? ተገናኝታችሁ ታውቃላችሁ? በስልክ ሊሆን ይችላል፣ ይፋዊ ባልሆነ መንገድ ሊሆን ይችላል። አግኝተዋችሁ ያውቃሉ ሱዳናውያኑን ቢሆኑ። ነገር ግን አልፎ አልፎ የስልክ ልውጦች በተለይ ከሱዳን ጋር ይኖራሉ የተለያዩ ባይላተራል ነገሮች ስላሉ በተለያዩ ነገሮች ላይ ለውጦች አሉ ለምሳሌ ከኤነርጂ ሚኒስትሩ ጋር ኤነርጂ ለሱዳን የምንሰጥ ስለሆነ በተለይ አሁን ግንቦትና ሰኔ ላይ የረመዳን ጾም ባለበት ወቅት ትልቅ ኤነርጂ ስለሚፈልጉ እና እዛ አካባቢ ሙቀት ስላለ የእሱን የኤነርጂ አቅርቦት እንዲጨምርላቸው እና የማሻሻያ ጉዳይ አብረንደዋ ይለናል አሁን ኢትዮጵያ እያቀረብችላቸው ያለ ኤነርጂ ማለት ነው ዝቅተኛ በሆነ ጊዜ ወደ መቶ ሜጋዋት ሌላ ጊዜ ወደ ሁለት መቶ አምሳ ሜጋዋት ድረስ ያገኛሉ። ከኛ እንግዲህ ይሄ ግድብ መሙላት የሚጀምረው ሐምሌ ላይ ከሆነ ቀደም ሲል በያዛችሁት ሀሳብ መሰረት ነው የመሙላቱን ጊዜ ጥብቃችሁ የምትጀምሩትና የምታካሂዱት ማለት ነው። አዎ ይህንን ግድብ ሙሌት ለመጀመር ምክንያቱም ይህን የሚመራው የኮንስትራክሽን ሂደቱ ነው። በዲክለሬሽን ኦፍ ፕሪንሲፕል ውስጥም የተስማማ ነው። በመሪዎቹ ስምምነት ውስጥ የተስማማ ነው። ኮንስትራክሽን ሂደቱ እየተካሄደ ሙሌቱም አብሮ እንደሚሄድ ነው። አሁን የኮንስትራክሽን ደረጃ ውሃ መያዝ የመጀመሪያውን አንዱ ውሃ የመያዝ ደረጃ ላይ ስለደረሰ በመጪ ክረምት ውሃ ይይዛለን ማለት ነው። እንግዲህ ይሄ ግድብ ስምምነት ከመደረሱ በፊት ኢትዮጵያ አንዳች እንቅስቃሴ እንዳታደርግ ነው ግብጽ የጠየቀችው። ለጸጥታ ጥበቃ ምክር ቤት ፕሬዚደንት ስቬን ዮርገንሰን በጻፉት ደብዳቤ ላይ የውጭ ጉዳይ ሚኒስትሯ እና ለአካባቢያዊ ጸጥታና ደህንነት አደጋ ይፈጥራል፣ ግብጽ ልትታገሰው የምትችል ነገር አይደለም ጨርሶ የሚሉ ሀሳቦችን ነው ያነሳችውና ስቬን ዮርገንሰን ከኢትዮጵያ ባለስልጣናት ከጠቅላይ ሚኒስትሩ ጋር ወይ ከውጭ ጉዳይ ሚኒስትሩ ጋር ወይ ከእርሶ ጋር ያደረጉት ንግግር አለ? እንዲህ አይነት እኛ እኮ ኦፊሻሊ ለእኛ የተሰጠው ዶኩመንት የለም። ግን ደብዳቤያቸው ያው ለሜምበር ስቴት ስላከፋፈሉ በዛ በኩል የተገኘ ነው እንጂ እሳቸውም ቢሆኑ እኛን አላነጋገሩም። በዚህ ጉዳይ የግብጽ ሂደት ነው። በዚሁም እሱ ላይ በአሁኑ ጊዜ የምንሰጠው መግለጫ የለም። ከዛሬ ስብሰባችሁ በኋላ በይፋ መቼ እንደሚወጣ የኢትዮጵያ አቋም ወይም መልስ ይታወቃል? መልሱን በዛሬ ሳምንት ውስጥ እንሰጣለን። የኢትዮጵያ የውሃ የመስኖና የኤሌክትሪክ ሃይል ሚኒስትር ዶክተር ስለሺ በቀለን በአድማጮች ስም ከልብ አመሰግናለሁ። ወደ ተከታዩ ዘገባ እንለፍ። ናይሮቢ ያሉ ብዙ ኢትዮጵያውያን የሚኖሩባትና የሚገበያዩባት ኢስትሊ ቀበሌ ሙሉ በሙሉ ዝግ እንድትሆን የኬንያ መንግስት ወስነዋል። ኮሮና ቫይረስ ከሌሎች አካባቢዎች በተለየ ሁኔታ ተስፋፍቶባቸዋል በሚል ከተዘጉ ሁለት ቀበሌዎች አንዷ ነች። ኢስትሊ በእለት ስራ የሚተዳደሩት ኢትዮጵያውያን ታዲያ የቀበሌዋ መዘጋት ህይወታቸውን እንዳከበደው እየተናገሩ ናቸው። ለጋሽ ድርጅቶች እንዲደርሱላቸው ያሰሙት ጥሪም ምላሽ እንዳላገኘ የማህበረሰቡ መሪዎች ገልጸዋል። ናይሮቢ የሚገኘው ሪፖርተራችን ገልሞዳዊት አነጋግሯቸዋል፣ ተከታዩን ዘግቧል። በኬንያ ዋና ከተማ ናይሮቢ ውስጥ የሚገኘው ኢስሊ እየተባለ የሚጠራው አካባቢ የብዙ የሶማሊያውያንና ና የኢትዮጵያውያን ስደተኞች መኖሪያ ናት የኬንያ ጤና ጥበቃ ባለፈው ሳምንት አጋማሽ በተከታታይ ሁለት ቀናት በአካባቢው ባደረገው የኮቪድ-19 ምርመራ በርካታ ቁጥር ያለው ሰው በሰፈሩ በመገኘቱ ማንም ሰው ወደ አካባቢው እንዳይገባ ከአካባቢውም እንዳይወጣ ሐሙስ ሚያዝያ 29 2012 ዓ ም እገዳ ጥለዋል ኢስሊ ከአነስተኛ እስከ ከፍተኛ ቁሳቁሶች መሸጫ የገበያ ቦታ ጭምር ናት በተለያዩ ስራ የሚተዳደሩት ኢትዮጵያውያን ታዲያ በተላለፈው ትእዛዝ፣ እንዲሁም በአካባቢው በተስፋፋው የኮቪድ-19 በአጣብቅኝ ውስጥ ናቸው። ይህ አንድ ልጅ አባቱ ኢትዮጵያዊ ስደተኛ እብሳት አረቀኝ በዚህ ቦታ መኖር ከጀመረ ስድስት ዓመት ሆኖታል። ሄዱ ሚዳ ማለ ናሞኒ ፎር ቶኮን ቶኮን ናሞትና ነው ከነ ጅራተኒ ሆጂ ጉያት ወጅተኒ ከነ ሳን ጅራተን በዚህ አካባቢ የሚኖሩ ሰዎች ዛሬ የሰሩትን ነው በልቶ የሚያድሩት። መንግስት ደግሞ በፍጥነት ነው ይህን እርምጃ የወሰደው። ስለዚህ በአካባቢው የሚኖሩ ሰዎች በጣም ተጎድተዋል ይላል ኢብሳ ሲናገር ናሞኒ ናኖ ከነ ጅራኒ ወጆ ወጅ ተኒ ጅራቱ ዋንዴ ባየ የሚደመኒሩ ኢብሳ ኢስሌ አካባቢ በተለይ በሆቴል ስራ እና በገበያ ማዕከል ውስጥ ሱቅ ያላቸው ሰዎች ስራ ማቆማቸውን ይናገራል። ጌታን ሸቶ የተባለ ኢትዮጵያዊ ሌላ የኢስሌ ሰፈር ነዋሪ ሁኔታው ለስደተኞች አስቸጋሪ መሆኑን ያስረዳል። እንግዲህ ይህን እንደሚታወቀው ከተዘጋ አሁን አንድ ስድስት ቀን ነው ምናምን ሆኖታል። ማንም ሰው አይወጣም። በፊት ካርፊው ነው የተባለው ሰዓት እላፊ ከጠዋቱ አስራ አንድ ተኩል እስከ ምሽቱ አንድ ሰዓት ነው የተፈቀደልን። እሱም ብለን ሳንጨረስ ደግሞ አሁን ሙሉ ለሙሉ ይዘጋ ብለው ዘግተውብናል። ያው ብዙ ሰው እንደሚታወቅ በስደተኛ ነው። ግማሹ እርዳታ የለውም። ግማሹ ሰርቶ ነው የሚውለው የቀን ገቢውን የሚያገኘው እና የሚበላው እንግዲህን ከሚገርም የኢትዮጵያ ስደተኞች ብዙዎቻቸው ሞተር ነው የሚነዱት፣ ግማሾቻቸው ቡና ነው የሚያፈሉት፣ ግማሾቻቸው ሱቅ ተቀጥረው ነው የሚሰሩት። እንግዲህ ሁሉ ይሄ የምነግርህ ቢዝነስ አካባቢ የንግድ አካባቢ ሁሉ ተዘግቷል እና ብዙ ሰዎች አሁን በጭንቀት ላይ ነው ያሉት። እውነቱን ለመናገር ትንልቦና ወይም በጣም እየተጎዳ ነው ያለው ዳ ህብረተሰብ ነው እስኪ አካባቢ የሚኖረው የቀን ምግቡን ለማግኘት ሲል መውጣት አይፈቀድልን። የምትከፈተው ትንሽ ትንሽ ሱቅና ትልቁ ሆልሴል የሚባለው አይከፈትም። እና በዛ ላይም ሁሉ ነገር ዋጋ ጨምሯል። ያው እንደዚ አይነት ኑሮ ነው እየገፋን ያለን። ጌታውን አክለው ስደተኞች በዚህ አስቸጋሪ ጊዜ ከተራድኦ ድርጅቶች ተገቢ ድጋፍ ለማግኘት ቢጠይቁም ማንም ግን ተማጽኗቸውን እንዳልሰማ ይናገራል። አቶ ፍቃዱ ጋሮምሳ የኢትዮጵያ ስደተኞች ማህበር ተወካይ ናቸው። በተላለፈው ትዕዛዝ የብዙ ስደተኞች ገቢ ምንጭ በመዘጋቱ ብዙ ሰዎች ለችግር ተዳርገዋል ብለዋል። ለዚህም የተለያዩ የሰብዓዊ ድጋፍ ሰጭ ድርጅቶችን ጠይቀን ምላሽ አላገኘንም ይላሉ። በጣም የሚያሳዝነን ነገር እንግዲህ ስደተኞች በዩኤንኤችሲአር ጥላ ስር ነው ያለ ነው ስደተኞች ጥላ ስር ነው ያለው። እስካሁን እንደ ኮሚኒቲም ቢሆን እንደ ግልም የዩኤንን ኮንታክት ማድረግ በተለያዩ ጊዜ ሙከራ አድርገናል፣ ያለውን ሁኔታ አስረድተን፣ እነሱም ይህንን ሁኔታ ስለሚያውቁ፣ ስለዚህ እንግዲህ የእነሱን ኢንተርቬንሽን እስካሁን ያደረጉትን ነገር ምክን ምንም ልናይ አልቻልንም። አንተ እንዳልከው ከስደተኞች ጋር የሚሰሩ የተለያዩ ድርጅቶች ስደተኛን፣ የሚያግዙ የሚረዱ ድርጅቶች አሉ። ተንቀሳቅሶ ምንም ሲያደርጉና እና እርዳታ ሲሰጡ ለስደተኛ ሲደርሱ እያየን አይደለም እና በጣም የዩኤንሲአር እንቅስቃሴ በጣም አሳስቦናል። ስደተኞች እና የማህበረሰብ ተወካዩ አንሱታ ቤቶታ። በኬንያ የሚገኘው የዓለም አቀፉ የስደተኞች ድርጅት ቅርንጫፍ ቢሮው ቃል አቀባይ ዩጀን ባየን የኬንያ መንግስት በአገሩ የሚኖሩ ስደተኞች በስደተኞች ካምፔን እንዲኖሩ ስለሚያስገድድ በከተማ ለሚኖሩ ስደተኞች እርዳታ ማድረግ አስቸጋሪ ነው ይላሉ። በዚህ ረገድ ተግዳሮቶች አሉ። ነገር ግን ዩኤንኤችሲአር የስደተኞች ጥራ ድርጅት እንደመሆኑ መጠን አይኑን ጨፍኖ አይቀመጥም። የከተማ አካባቢ ነዋሪ ስደተኞች ጥያቄ ግን የተለያየ ነው። ሌሎች ምግብ ነው የሚፈልጉት፣ አንዱ የተገን ጥያቄነት መብት፣ ሌላ ደግሞ የገንዘብ እርዳታ ነው የሚፈልገው። ስለዚህ በከተማ አካባቢ ለሚኖሩ ስደተኞች የምናደርገው ነገር መጀመሪያ ስላሉበት የኑሮ ሁኔታ እናጤናለን። ነገር ግን በስደተኞች ካምፕ እንደሚያገኙት ድጋፍ እዚህ መስጠት አንችልም የተለያየ ድጋፍ የሚያስፈልጋቸውና በናይሮቢ የሚኖሩ ስደተኞች ድርጅታችንን ተገናኝተዋል የሚመለከታቸው መካላት ተገቢውን ድጋፍ ለመስጠት የሰዎቹን ችግር በማጤን ላይ ናቸው ትላለች ቃል አቀባይዋ ሚስ ዩጅናክላ ድጋፍ የሚያስፈልጋቸውን ሰዎች የመለየቱ ስራ ጊዜ የሚወስድ ነው ካለች በኋላ ዩኤችሲአር ከኬንያ መንግስት ጋር በመሆን በኮቪድ-19 ለተጎዱት ድጋፍ ሲደረግ በአካባቢው የሚኖሩ ስደተኞችንም ያካተተ እንዲሆን እየሰራንን ብለዋል። ባለፈው ሳምንት የተላለፈው ኢስሊ ሰፈርን የመዝጋት ውሳኔ ለሁለት ሳምንት የሚቆይ ነው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አመሰግናለሁ ገልሞ። ሁለት የዩናይትድ ስቴትስና የጀርመን ኩባንያዎች ለኮቪድ-19 መከላከያ ክትባት ፍለጋ በጋራ እያካሄዱ ያሉት የምርምር ሥራ በያዝነው ሳምንት ውስጥ በሰዎች ላይ ሙከራ ወደሚደረግበት የጥናቱ እርከን መሸጋገሩ ተገልጿል። በሙከራው ላይ ከሚሳተፉት መካከል የዩናይትድ ስቴትስ የሕክምና ተማሪዎች እንደሚገኙበት ታውቋል። ክትባት ለመፍጠር በዓለም ዙሪያ ሌሎችም በርካታ ምርምሮች እየተካሄዱ ናቸው። ሪፖርተራችን ካሮሊን ፕሬሱቲ ያጠናቀረችውን በጥናቶቹ እየተከናወኑ ያሉትን ስራዎች ምንነትና ያሉበትን ሂደት የሚዳስስ ዘገባ ዝርዝር አሉላ ከበደ ይዞ ቀርቧል። ማይክል ሲርኮርስኪ ታሪክ ሊሰራ ነው። ከራ ክትባት ከወሰዱት የሕክምና ተማሪዎች ሰባተኛው ሊሆን ነው ንርሷ አንድ ሁለት ሶስት ብላ ቆጥራ ክትባቱን ወጋቸው። አንድ ዩኒቨርሲቲ የህክምና ትምህርት ቤት ሁለት የፒኤችዲ ዲግሪ ፕሮግራሞችን በመከታተል ላይ የሚገኘው ሲርኮርስኪ በዚህ የክትባት ሙከራ ተሳታፊ ለመሆን በመቻሉ ልዩ ስሜት ያደረበት መሆኑን ይናገራል። እንደ ወጣት እንደ ጤናማ ሰው በዚህ በሰዎች ላይ የሚደረግ የሙከራ ጥናት ተሳታፊ እንደሆን የኃላፊነት ስሜት እና ግዴታ እንዳለብኝ ሆኖ ይሰማኛል ይላል ስርኮርስኪና ሌሎች ቁጥራቸው 360 የሚደርስ ሰዎች የዩናይት ስቴትሱ የመድኃኒት ኩባንያ ፋይዘር እና የጀርመኑ አቻው ባዮኤንቴክ በጋራ እያካሄዱ ያሉት በሰዎች ላይ የሚደረግ ሙከራ የመጀመሪያው ደረጃ ጥናት ተሳታፊዎች ናቸው። ፋይዘር ይህን ኤምአርኤንኤ የተባለ የጥናት ዘዴ በመጠቀም ሌሎች አራት የክትባት ሙከራዎችንም በተመሳሳይ በማካሄድ ላይ ነው። ይህም የክትባት አይነት ወይም ዘዴ የቫይረሱን ቁራጭ አካል በመውሰድ አርኤንኤ የተባለውን የቫይረሱ ሴል የተቀመመበትን የፕሮቲን ሞለኪውል ወይም ንጥረ ነገር በመጠቀም በክትባት መልክ ወደ ሰውነት እንዲገባ ማድረግ ሲሆን ክትባቱ የተሰጠውም ሰው ሰውነት ያን በሽታ አምጪነቱን ያጣ ከቫይረሱ የተሰራ ንጥረ ነገር እንደ ባዕድ ወራሪ ኃይል በመቁጠር በሚያደርገው የመከላከል ስራ ወደፊት እውነተኛው ቫይረስ በመጣ ወይም ለበሽታው በተጋለጠ ጊዜ በቀላሉ ማሸነፍ የሚያግዘው ተዋጊ አዘጋጅቶ እንዲጠብቅ ያስችለዋል። የፋይዘሩ ማይክል ዶልስተን ይህን ሂደት ያስረዳሉ። ይህ በሚሆንበትም ጊዜ ሰውነታችን ዝግጁ ይሆናል ይላሉ። ከዚህ ቀደም የገጠመውን አጥቂ አስቀድሞ ከሩቁ እንደመለየት ማለት ነው። ኮቪድ-19 ሊያጠቃነ ደጃፍ መቆርቆር ሲጀምር፣ የፋይዘሩ ዋና የምርምር ክፍል ኃላፊ ዶልስተን ይቀጥላሉ። ኮቪድ-19 ከደጃችን ደርሶ በር መቆርቆር ሲጀምር ፈጥነን የሚገባውን ምላሽ በመስጠት ባለበት እናስቀረዋለን። የዚህ ክትባትም ጠቀሜታና አሰራር ባጭሩ ይህን ይመስላል ብለዋል። ፋይዘር በዚህ ሁነኛ ክትባት በማውጣት ሂደት የገጠመው ፈተና ቢኖር ታዲያ ክትባቱን የወሰደው ሰው ሰውነት በምላሹ የሚያመነጭውና በኮቪድ-19 ላይ የሚነጣጠረው የበሽታ መከላከያ ቅመም ሳይመክን በሰውነት ውስጥ ለረዥም ጊዜ እንዲቆይ ማድረግ የሚያስችለውን ዘዴ መፍጠር ነው። በዓለም ዙሪያ የሚገኙ ሌሎች በርካታ የመድኃኒት ቀማሚ ኩባንያዎችም በተመሳሳይ ለኮሮና ቫይረስ ወረርሽኝ ብርቱ መከላከያ ለመስራት የሚያስችላቸውን ግኝት በመቆናጠጥ የመጀመሪያው ለመሆን ብርቱ ትንቅንቅና ሩጫ ይዘዋል። ከዩናይት ስቴትስ ብሔራዊ የጤና ምርምር ኢንስቲትዩት ኤንአይች ጋር በትብብር በመስራት ላይ የሚገኘው የዩናይት ስቴትሱ የመድኃኒት ቀማሚ ኩባንያ ሞደርና እንደ ፋይዘር ሁሉ የቫይረሱን የፕሮቲን ሞለኪውል በመጠቀም የመከላከያ ክትባት ለመፈልሰፍ የሚያስችለውን ዘዴ በሰው ላይ ወደሚደረገው ሙከራ ያሸጋግረው ባለፈው መጋቢት ወር ውስጥ ነው። ኢኖቪዮ የተባለው ኩባንያም የክትባት ፍለጋ ጥረቱን ዲኤንኤ የተባለውን ሌላውን የቫይረሱን የፕሮቲን ቅመም ለቅመማ ዘዴው መጠቀም ትኩረቱ አድርጓል። ባዮኤንቴክና ፋይዘር የያዙት ይህ ቀደም ብለን በዝርዝር ያየነው ጥናት ታዲያ ሰዎች ላይ በተለያዩ ደረጃዎች የሚደረገውን የመጀመሪያ እርክን ሙከራ ገና ባለፈው ሳምንት ነው የጀመረው። የቻይናው ካንሲኖ ባዮሎጂክስ ግን በአንጻሩ ከሁሉ ቀድሞ እንደመጀመሩ ገና ድሮ በብዙ መቶዎች የሚቆጠሩ ሰዎችን የሚያሳትፈውንና የክትባቱ ፍቱንነትና ብቃት የሚጠናበትን የሁለተኛ ደረጃ ሙከራ ጀምረዋል። ባለፈው ወር የጀምረው የብሪታንያ ኦክስፎርድ ዩኒቨርሲቲ እያካሄደ ያለው ሙከራና እንዲሁም የውሃን እና የቤጂንግ ተመራማሪዎች በየፊናቸው እያከናወኗቸው ያሉት በሰው ልጆች ላይ የሚደረጉ ሙከራዎች ሶስቱም በተመሳሳይ ከዚህ ቀደም በክትባት ምርምር ስራዎች በአመዛኙ ጥቅም ላይ የሚውለውን ቫይረሱን ሰውነት ውስጥ ገብቶ በሽታ መከሰት የሚችልበት አቅሙን ካዳከሙ በኋላ በክትባትነት መልክ የሚወጋበትን ዘዴ ነው የመረጡት። የዩናይት ስቴትሱ ብሔራዊ የጤና ምርምር ኢንስቲትዩት የአለርጂና የተላላፊ በሽታዎች ጥናት ክፍል ዋና ኃላፊና ግንባር ቀደሙ የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ በሰጡት አስተያየት ዓለማችን በመጪው ዓመት የጥቅምት ወር የሁነኛ ክትባት ባለቤት ትሆን ይሆናል የሚል ግምት አሳድረዋል። ፈተናው ግን፣ አሉ ፋውቺ፣ ፈተናው ግን አንዴ ክትባቱ ከተገኘ በኋላ ትርጉም ባለው መልኩ ለሰዎች በብቃት እና በሚፈለገው መጠን ወይም መዳረስ በሚችል መልኩ ማሳደግ ነው ሲሉ ሀሳባቸውን ቋይተዋል። ይህ እንዲህ እንዳለ ግን ቅድም እንደተዋወቅነው የሕክምና ተማሪው ማይክል ሲርኮርስኪ ያሉ በክትባቱ የሙከራ ጥናት በመሳተፍ ላይ የሚገኙ ሰዎች በዚህ የመጀመሪያ ደረጃ ሙከራ ክትባቱ መርዛማ ያለመሆኑንና በሚወስዱት ሰዎች ደህንነት ላይም የሚደቅነው አደጋ ያለመኖሩን ለማረጋገጥ የሚደረገውን ክትትልና ምርመራ በጥንቃቄ ይፈጽማሉ። እናም ሁሉም ነገር ተስፋ እንደተጣለበት እውን ከሆነ ከአሁን ቀደም በየትኛውም ጊዜና ቦታ በክትባት መድኃኒቶች ፍለጋ ምርምር ሂደት ታይቶ በማያውቅ ቅልጥፍና ዓለምን ቀጥ ለማድረግ የተቃረበ የሚመስለውን የኮቪድ-19ን ወረርሽኝ በብቃት ለመመከት የሚያስችለው ክትባት በየደረጃው የሚደረጉትን የሙከራ ሂደቶች አልፎ በያዝነው የአውሮፓውያኑ 2020 መገባደጃ መከላከያው ለሚያስፈልጋቸው የሰው ልጆች በሙሉ መሰራጨት ይጀምር ይሆናል የሚል ተስፋ አሳድረዋል። አመሰግናለሁ አሉላ። የተከበራችሁ አድማጮች አጠር አጠር ያሉ መረጃዎችን ላካፍላችሁ ለዛሬ ከመሰናበቴ በፊት የኢትዮጵያ ብሔራዊ ባንክ ትናንት ዌብሳይቱ ላይ ባሰፈረው ምንዛሪ ኤን ቢ ኢ ጂኦቪ ኢቲ ላይ አንድ የዩናይትድ ስቴትስ ዶላር 34 ብር ከ37 ሳንቲም ነው የባንኮች የመሸጫ ዋጋ። የመግዣ ዋጋቸው 33 ብር ከሰባ ሳንቲም ነው። አንድ ዩሮ 37 ብር ከ25 ሳንቲም፣ አንድ እንግሊዝ ፓውንድ 40 ብር ከ63 ሳንቲም ነው። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ባወጣው የነገ ትንበያ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 28 ዝቅተኛው 12 ዲግሪ ሴልሺየስ ነው የሚሆነው በኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት www ኢትዮሜት ጂኦቪ ኢቲ ብትገቡ ዛሬ ያወጣውንና የመጪዎቹን ሶስት ቀናት ትንበያ ዝርዝር ታገኛላችሁ። ሌሎችም ጠቃሚ መረጃዎችን ማግኘት መሳተፍም ትችላላችሁ። Father የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ፕሮዲውሰሩ ንጉሡ ታምሬና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልን። እራሳችሁን ከኮሮና ቫይረስ ጠብቁ፣ ደናደሩም